You're with SBS Radio. Find more great stories in your language at sbs.com.au. Waktawi, good Deutsch. ጠቅላይ ሚኒስትር ኬቨረድ በኃይል ከወላጆቻቸው ጉያ ተነጥቀው ለተወሰዱት የአውስትሬልያ ነባር ዜጎች በአውስትሬሊያ መንግሥት ስም ብሔራዊ ይቅርታ ከጠየቁ ድፍን 12 ዓመታት ተቆጥሯል። ይህን ፌብርዋሪ 13 2008 የብሔራዊ ይቅርታ ቀን ምክንያት አድርገው የተሰረቁ ትውልዶች አባላት ታሪኮቻቸውን ለአዲስ ማኅበረሰብ አባላት እየገለጡ ነው። በኒው ሳውዝ ዌልስ ሰሜናዊ የባሕር ጠረፍ የሚገኘውና በአስከፊነቱ ለሚነሳው ኪንችሉህ ቦይስ ሆም ከወላጆቻቸው ተነጥቀው ተዳርገው ከነበሩት ወጣት ወንዶች ውስጥ አንዱ አጎት ሮጀር ጃሬት ናቸው። ስማቸውን ተገፈው ስም አልባ ነበሩ። መጠሪያቸው የነበረውም ቁጥር ዐሥራ ሁለት ነበር። በ1958 በአራቤል ሚሽን ውስጥ አግቼ ወደ ኪንችሉ ተወሰድኩ። እዚያ ደርሼ ገና በሩን ዘልቄ እንደ ገባው ማንነቴን ተገፈፍኩ። ስሜን ገፈፉኝ፣ ቁጥር ሆንኩ። ልብሶቼን አቃጠሉ፣ ያለችንኝንም ጫማ እንዲሁ። መለያዬ ዐሥራ ሁለት ቁጥር ሆነ ብለዋል። ይህንኑ የትናንት የሰወቃ ሕይወት በምልሰት ነቅሰው ለአዲሱ ትውልድ ለማሳወቅ በሕይወት ተርፈው ያሉት የመጀመሪያው የተሰረቁት ትውልዶች ተንቀሳቃሽ የትምህርት ማዕከልን መሰረቱ። አውቶቡሳቸውንም ወደ ታሪክ መንገሪያ መድረክነት ለወጡ። አጎት ሌስተር ማኸር ይህንኑ ታሪካቸውን ለአዲስ ማኅበረሰብ አባላት ማስተዋወቁ ለሁሉም የተሰረቁ ትውልዶች አባላት የቁስል ሽረት ሂደትና ከሀገራቸው ምድር ጋር ዳግም ዕርቅ ማድረጊያም እንደሆነ ይገልጣሉ። አጋጣሚ ሆኖም ይህ የአውቶቡስ ታሪክ ነገራ ጅምራቸው ጠቅላይ ሚኒስትር ኬቨራድ በ2008 ብሔራዊ ይቅርታ ከጠየቆበት ቀን ጋር የሚገጣጠም ነው። As Prime Minister of Australia, I am sorry. On behalf of the Government of Australia, I am sorry. On behalf of the Parliament of Australia, I am sorry. And I offer you this apology without qualification. ጠቅላይ ሚኒስትር ኬቨራድ የአውስትሬሊያ ነባር ዜጎች ሕይወትን በመለወጡ ረገድ ከብሔራዊ ይቅርታ ባሻገር በአውስትሬሊያ ነባር ዜጎች በሆኑና ባልሆኑት መካከል በተለያዩ ዘርፎች ያሉትን ልዩነቶች ለማጥበብና እውን ለማድረግ እንዲቻል ጠቅላይ ሚኒስትር ስኮት ሞሪሰን የጎንዮሽ ሳሄዶ ግብር ላይ እንዲያውሉት ጥሪያቸውን አሰምተዋል። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራም ነበር።